ስፖርት። ጤና ይስጥልኝ አድማጮች እንደምንሰንብታችኋል። የኢትዮጵያ ብሔራዊ የእግር ኳስ ቡድን ከንዑሷ ሲሸልስ ጋር ባደረገው ጨዋታ የተጠበቀውን ውጤት ማስመዝገብ አልቻለም። ጨዋታውን በጥንቃቄ የተከታተሉ ሁለት የስፖርት ጋዜጠኞችን አነጋግረናል። የቡድኑን ችግር ጠቁመው መፍትሄ ያመላክታሉ። 11ኛው የመላው አፍሪቃ ጨዋታዎች ፉክክር የዛሬ 50 ዓመት የመጀመሪያዎቹ ውድድሮች በተካሄዱበት ሪፐብሊክ ኮንጎ ብራዛቪል ውስጥ ተጀምሯል። በአውሮፓ እግር ኳስ ዋንጫ ማጣሪያ ያልተጠበቁ ውጤቶች ተስተናግዷል። ኔዘርላንድ በቱርክ ከባድ ቅጣት ገጥሟታል። ጀርመን ዛሬ ከስኮትላንድ ጋር ትጋጠማለች። የዊሊያምስ ልጆች፣ እህትማማቾቹ ሴሬና ዊሊያምስ እና ቬኑስ ዊሊያምስ በሜዳ ቴኒስ ለሩብ ፍጻሜ ውድድር ቀጠሮ ተይዞላቸዋል። የዛሬው የስፖርት ዘገባ አበይት ርዕሰ ጉዳዮች ናቸው። አብራችሁን ቆዩ። የአውሮፓ ዋንጫ ማጣሪያ ጨዋታዎች ውጤትና ሌሎች ዘገባዎችን ከማሰማታችን በፊት የኢትዮጵያ ብሔራዊ የእግር ኳስ ቡድን ከንዑሷ ሲሸልስ ጋር ነጥብ ተጋርቶ የወጣበትን ጨዋታ ለመቃኘት እንሞክራለን። የኢትዮጵያ ብሔራዊ ቡድን ዘንድሮ የተደለደለበት ምድብ ውስጥ የሚገኙት ሲሸልስ እና ሌሶቶ የእግር ኳስ ደረጃቸው ከኢትዮጵያ ያነሱ ናቸው። ኢትዮጵያ ደረጃዋ 103 ሲሆን ሲሸልስ 192ኛ ላይ ትገኛለች። ሌሶቶ ደግሞ 128ኛ ነው። ያም በመሆኑ ኢትዮጵያ ሁለቱን ቡድኖች በሜዳዋና ከሜዳዋ ውጪ በማሸነፍ በምትሰበስበው ነጥብ ማጣሪያውን የማለፍ ዕድል እንዳላት ከዚህ ቀደም በተደጋጋሚ ለመግለጥ ተሞክሯል። ጋዜጠኛ ኢብራሂም ሻፊ ቅዳሜ ዕለት የኢትዮጵያ ብሔራዊ ቡድን በትንሿ ሴሸልስ አንድ ለባዶ ሲመራ ቆይቶ አቻ በመውጣት ነጥብ መጋራቱ የሚያመለክተው ብዙ ነገር አለ ይላል። ይሄ ለእኔ ብዙ ነገር ነው የሚያመለክተው። የመጀመሪያ የሚያመለክተው የእኛም እግር ኳስ ልክ እንደነ ሲሽልስ እንደነ ሌሶቶ እየወረደ መሆኑን እያደገ ሳይሆን ወደ እነሱ እየተጓዘ መሆኑን ነው መጀመሪያ የሚያመለክት። ሁለተኛው የፕሪሚየር ሊጋችን ጥራትን ነው የሚያመለክተው። ፕሪሚየር ሊጉ በጣም ጥራት የሌለውና በጥራት የወረዱ ተጫዋቾች የሞሉበት መሆኑን ነው የሚያመለክተው። አንድ ጥሩ ምሳሌ ልንገርህ፣ እዚህ ጋር ጥሩ ምሳሌ ላስቀምጥ። ለምሳሌ ሲሼልስ ላይ የተሰለፉት አስራ አንድ ተጫዋቾችን እንመልከት ሻምፒዮን በሆነው ቅዱስ ጊዮርጊስ ውስጥ የተጫወቱ በዚህ አመት የተጫወቱ አለ። ቅዱስ ጊዮርጊስ በምን አይነት ተጫዋቾች ዋንጫን እንደወሰደ ያመለክታል። የሊጉን ጥራት ያሳያል። በእርግጥ ያው ምርጫውንም ከተመለከተው ከተመለከትከው ኢትዮጵያ እግር ኳስ ፌዴሬሽን እግር ኳስን የሚመሩ ሰዎች ሳይሆን የመጡት ወይም ደግሞ የሚመጡት ፖለቲከኞች ናቸው። ፖለቲከኞች ደግሞ ፖለቲካን ሊመሩ ይችላሉ እንጂ እግር ኳስ የሚፈልገውን ነገር ይሰጡናል ብዬ አልጠብቅም። ያው አመራራቸው ለወረደ ሊግ፣ ለወረደ አስተዳደር፣ ለወረደ ብሔራዊ ቡድን ሰበብ ሆኗል ብዬ አስባለሁ። ይሄን ነው የሚያመለክተው ማለት በዓለም የእግር ኳስ ደረጃቸው ከፍተኛ ልዩነት ያላቸው ኢትዮጵያና ሲሸልስ በህዝብ ብዛትም ልዩነታቸው የሰማይና የምድር ነው ከ90 ሚሊዮን በላይ ነዋሪ ካላት ኢትዮጵያ አንጻር ስትታይ 90000 ኗሪ ያላት ሲሸልስ ከመላ ኗሪዋ ሶስት ሺህ ያህል ተጫዋቾች እንዳላት ይገምታል። ጋዜጠኛ ማርቆስ ኤልያስ የህዝብ ብዛት በአግባቡ ካልተጠቀሙበት ከቁጥር በላይ ፋይዳ የለውም ይላል። በብስራት 101.1 የስፖርት ፕሮግራም ዋና አዘጋጅ ነው። ውድድሩን በቦታው ተገኝቶ ሲዘግብ ነበር። ህዝብ ብዛት ጋር ተያይዞ የሚነሳው ነገር ያው ህዝብን ካልተጠቀምክበት በቢሊዮን ደረጃ ቢደርስ ትርጉም ያለው አይመስለኝም። እርግጥ ነው በአንድ ህዝብ ውስጥ ዘጠና ይሁን፣ ዘጠና ዘጠና ሚሊዮን የሚሆን ዘጠና ሺህ ወይንም ደግሞ አምሳ እና ስልሳ ሚሊዮን ይሄ እግር ኳስ የሚጫወት እድሜ አለ አሁን ከአስራ አምስት እስከ ሰላሳ አምስት እስከ አርባ የሚባልበት እድሜ ማለት ነው። እና በዛ እድሜ ውስጥ የሚገኙ ተጫዋቾችን ማክሲመም አቅማቸውን አውጥተው እንዲጠቀሙ ካላረግ፣ ሲስተም ካልዘረጋ፣ በታዳጊዎች ላይ ትኩረት መስጠት ካልቻለ፣ ስታንዳርዱን የጠበቀ ቴክኒክ ዳይሬክተር ከሌለ እንደገና አመራር ቦታ ላይ የተቀመጡ ሰዎች እግር ኳስን በእግር ኳስ ውስጥ ተጫውተው ያለፉ፣ ማኔጅመንት ላይ ጥሩ የሆኑ ካሩኑ በስተገር ቁጥር ወሳኝ ይሆናል ብዬ አላስብም። ጋዜጠኛ ኢብራሂም ለኢትዮጵያ ብሔራዊ የእግር ኳስ ቡድን ደካማ ውጤት ካስተዳደሩና ከፌዴሬሽኑ መዋቅር ባሻገር የአሰልጣኙ ብቃትና ከተጫዋቾች ጋር ያላቸው ግንኙነት ጥያቄ ያስነሳል ይላል። ጋዜጠኛ ማርቆስ ኤልያስ በበኩሉ በምንከተለው በጣም የተጣመመ አሰራር ለራሳችን ከፍተኛ ግምት ከመስጠት ባለፈ ተጨባጩ እውነታ ግን እንደዚህ እንድናስብ በጣም ተስፋ እንድናደርግ የሚያደርገን አይደለም ይላል። ለዚህ ደግሞ መፍትሄ የሚለውን ይተነትናል። ብሔራዊ ቡድኑ ዘላቂ ለውጥ ለማግኘት የረዥም ጊዜ ስራ ይጠብቋል። ሆኖም ኢትዮጵያ ከሲሸልስ በቀላሉ ነጥብ ልታገኝ ትችላለች ተብሎ የነበረው ግምት መምከኑን ተከትሎ ለአፍሪካ ዋንጫ ለማለፍ በአጭር ጊዜ ምን መደረግ አለበት? ኢብራሂም የመፍትሄ ሀሳብ አለው። አመራሩ ፖለቲካዊ መሆኑ እግር ኳሳዊ ውሳኔዎች ላይ ችግር ችግር ይፈጠርበታል። ይሄ የታወቀ ነው። ለዚህም ነው የአሰልጣኝ ዮሐንስ ሳሌ ጫናን የመቃቃም ብቃትና ልምዱን ሳይመለከቱ ኃላፊነቱን የሰጡት ብዬም አስባለሁ። ተያያዥ ናቸው። ነገር ግን መተኮስ በምንችለው አቅጣጫ ሙ ተኩሰን ከአልጄሪያ ነጥብ ማግኘት መቻል አለብን። ቢያንስ ሲሸልስ ላይ ያጣናቸው ሁለት ነጥቦች ማስመለስ አለብን። ይሄን ለማድረግ ግን አሁን በተለይ ከሲሼልስ ጋር አቋማቸው በደንብ ያልታዩ ተጫዋቾች በደንብ ሊገመገሙ ይገባል። ጎሎችን ሲያስቆጥሩ ሳይቸገሩ ጎሎችን ሲያገቡ የነበሩ ተጫዋቾች ለምን አይሰለፉም ብለው መጠየቅ አለባቸው። መጀመሪያ ሜዳ ላይ ያለው ነው ማሰብ ያለብን። ሁለተኛው ተጫዋቾቹ አሰላለፉም ምን ያህል ተቀብለውታል። ተጫዋቾች አሁን የተጫወቱ የሚገኙት አራት አራት ሁለት ፍላት የሚለውን ይሄ አራት ተከላካይ አራት አማካይ ሁለት አጥቂ አራት አራት ሁለት ፍላት ላይ ደግሞ ሁለት የመስመር አርቂዎች የመስመር ዊንገሮች ያሉበት ክሮስ አድራጊዎች ያሉበት ያንን ቦታ አንደኛውን የያዘው ኡመድ በእርግጥ ኡመድ ለዛ ቦታ ይመጥናሉ። የመስመር አማካ የሆነው መጫወቱ ቡድና ያናጋሙ ሽመልስ ይሄ ቦክስ ቱ ቦክስ ሜዳ የሚያካልል አማካይ ለመሆን አቅሙ አለው ወይ? ይሄ ሁሉ ተመዝኖ ታይቶ ሜዳ ላይ ያለው ችግር ሊፈታ ይገባል። ሜዳ ላይ ያለውን ችግር ከፈታም ከሁሉም አቅጣጫ ከተኮስም ከአልጄሪያ ነጥቦች ማግኘት እንችላለን። አልጄሪያ ላይ ነጥብ ማግኘት እንችላለን እና ከሲሸል ሲያጠነውን ሁለት ነጥቦች ማስመለስ እንችላለን። ያኔ ለአፍሪካ ዋንጫ ለመብቃት ደግሞ አንገታችንን ቀና ማድረግ እንችላለን ብዬ አስባለሁ። ማንተጋስ፣ እንግዲህ የኢትዮጵያ ብሔራዊ ቡድን ወደፊት የማለፍ እድሉን ለማስፋት የተሰጡትን ትንታኔዎችና የመፍትሄ ሀሳቦች የሚመለከታቸው አካላት አጢነው ተግባራዊ እንደሚያደርጉት ተስፋ እናደርጋለን። የመላው አፍሪቃ ጨዋታዎች ኮንጎ ብራዛቪል ውስጥ ባሳለፍነው ሳምንት መገባደጃ ላይ ተጀምሯል። አምሳኛ ዓመቱን የያዘው ውድድር የሚከናወነው የመጀመሪያ ዓመት ውድድር በተካሄደበት የኮንጎ ሪፐብሊክ ውስጥ ነው። ለሁለት ሳምንት በሚዘልቀው ውድድር 54 የአፍሪቃ አገራት በውድድሩ ይሳተፋሉ ተብሏል። የኮንጎ ሪፐብሊክ ይህን ውድድር ለማከናወን የገነባቸው አዲስ የስፖርት መወዳደሪያ ስፍራዎቹ 900 ሚሊዮን ዶላር ግድም ያወጣሉ ተብሏል። የመላው አፍሪቃ ጨዋታዎች በኮንጎ ሪፐብሊክ ብራዛቪል ውስጥ የተከፈተው ቅዳሜ ዕለት ነው። የአህጉሪቱ 8000 ያህል አትሌቶች በሁለት የተለያዩ የመወዳደሪያ ስፍራዎች በ20 የተለያዩ የአትሌቲክስ ዘርፎች እንደሚፎካከሩ ተገልጧል። ስፔን እንግሊዝን ለወዳጅነት ጨዋታ ልትጋብዛት እንደምትችል አስታወቀች። ስፔን እንግሊዝን ህዳር 3 ቀን 2008 ዓ ም ለወዳጅነት ጨዋታ ልትጋብዛት የምትችለው ፈረንሳይ ውስጥ ለሚከናወነው የአውሮፓ ዋንጫ ጨዋታ ማጣሪያውን ካለፈች እንደሆነ ጠቅሳለች። ስፔን የምትገኝበትን ምድብ እየመራች ነው። ከየምድቡ ከፍተኛ ነጥብ ያላቸው ሁለት ቡድኖች ናቸው ማጣሪያውን አልፈው የአውሮፓ ዋንጫ መሳተፍ የሚችሉት። እንግሊዝ ቅዳሜ ዕለት ሳንማሪኖን ስድስት ለዜሮ በመርታት ማጣሪያውን ማለፏን አረጋግጣለች። በእለቱ ዋይኔ ሩኒ በዓለም አቀፍ ውድድር 49ኛ ግቡን ከመረባ አሳርፏል። በዚህ ግቡም እስካሁን ተይዞ ከቆየው የቦቢ ቻርልተን ክብር ወሰን ጋር መስተካከል ችሏል። የእንግሊዝ ቡድን ለፈረንሳዩ የአውሮጳ ዋንጫ ዝግጅት ከፓሪስ 38 ኪሎ ሜትር ርቀት ላይ በምትገኘው ሻንቴል ከተማ በመስፈር ልምምዱን እዛው እንደሚያካሂድ አሰልጣኙ ዛሬ ይፋ አድርጓል። የማንቸስተር ዩናይትዱ አማካይ ሚካኤል ካሪክ ባቱ ላይ በደረሰበት ጉዳት የተነሳ እንግሊዝ ለአውሮጳ ዋንጫ ማጣሪያ ነገ ከስዊዘርላንድ ጋር በምታደርገው ጨዋታ መሰለፍ እንደማይችል አሰልጣኝ ሮይ ሆድክሰን ዛሬ ለጋዜጠኞች ተናግሯል። ሚካኤል ካሪክ ቡድኑ ማንቸስተር ዩናይትድ የፊታችን ቅዳሜ ከሊቨርፑል ጋር ለሚያደርገው ወሳኝ ጨዋታም እንደማይደርስ ተገልጧል። በነገ ዕለት ከሚካሄዱ ጨዋታዎች መካከል ስፔን ከመቄዶንያ ጋር የምታደርገው፣ ስዊድን ከኦስትሪያ ጋር የምታከናውነው ጨዋታዎች ይጠበቃሉ። ዩክሬን ከስሎቫኪያ፣ ቤላሩስ ከሉክዘምቡርግ፣ ሊቱዋንያ ከሳን ማሪኖ፣ ስሎቫኒያ ከኢስቶኒያ ሩሲያ ከሊሽተንሽታይን እንዲሁም ማልዶቫ ከሞንቴኔግሮ ጋር ይጋጠማሉ። ቅዳሜ ዕለት ስፔን ስሎቫኪያን ሁለት ለባዶ እንዲሁም ዩክሬን ቤላሩስን ሶስት ለአንድ ረጥተዋል። ሉክሰምቡርግ መቄዶንያን አንድ ለባዶ አሸንፋለች። ትናንት በተከናወኑ በርካታ የማጣሪያ ጨዋታዎች መካከል ቱርክ ኔዘርላንድን የረታችበት ውጤት አስገራሚ ነበር። ቱርክ ኔዘርላንድን ሶስት ለዜሮ ነበር የሸኘችው። ኖርዌይ ክሮሺያን ሁለት ለባዶ ጣሊያን ቡልጋሪያን አንድ ለምንም ረጥቷል። ቤልጅየም ሳይፕረስን 1 ለ0 ቼክ ሪፐብሊክ ላቲቪያን 2 ለ1 እንዲሁም ቦስኒያ ሄርዜጎቬኒያ አንዶራን ሶስት ለባዶ ድል በማድረግ ነጥብ ሰብስቧል። ማልታ ከአዘርባጃን ሁለት እኩል ተለያይቷል። እንደ ቼክ ሪፐብሊክ ማለፏን ያረጋገጠችው አይስላንድ ከካዛክስታን እንዲሁም ዌልስ ከእስራኤል ያለምንም ግብ ተለያይቷል። በሜዳ ቴኒስ ውድድር የዓለማችን ቁጥር አንድ ተጫዋች የሆነችው አሜሪካዊቷ ሴሬና ዊሊያምስ በዩናይትድ ስቴትስ የሜዳ ቴኒስ ፉክክር ለሩብ ፍጻሜ ከታላቅ እህቷ ቬኑስ ዊሊያምስ ጋር ነገ ትጋጠማለች። የ33 ዓመቷ ሴሬና ና በሁለት ዓመት የምትበልጣት እህቷ ቬኑስ ነገ ሲገናኙ ለ27ተኛ ጊዜ መሆኑ ነው። በዩናይትድ ስቴትስ የሜዳ ቴኒስ ለሩብ ፍጻሜ ውድድር ሲገናኙ ደግሞ ለአምስተኛ ጊዜያቸው ነው። አድማጮች የስፖርት ጥንቅራችን እዚህ ላይ ይደመደማል። አስተያየቶቻችሁን ላኩልን። መልካም ጊዜ። ጤና ይስጥልኝ።